የምስራቅ አፍሪቃ ማህበረሰብ አባል ሀገራት መሪዎች እንደ ጎርጎሪዮሳውያኑ የዘመን ቀመር ባለፈው ሐሙስ መስከረም 8 ቀን 2016 ዓ ም በታንዛኒያ የዳሬ ሰላም ከተማ ጉባኤ አካሄዱ። የኬንያ፣ የታንዛኒያ፣ የዩጋንዳ፣ የሩዋንዳ ና የደቡብ ሱዳን መሪዎች ጉባኤ ከአካባቢው የኢኮኖሚ ጉዳይ ባለፈም በተለይ በቡሩንዲ በቀጠለው ውዝግብና መፍትሄው ፍለጋ ጉዳይ ላይ ማትኩሮ ነበር። በዳሬሰላሙ የአንድ ቀን ጉባኤ የምስራቅ አፍሪቃ ማህበረሰብ አባል ሀገራት መሪዎች የቡሩንዲን ውዝግብ ለማብቃት በተጀመረው ጥረት ላይ እስከ ዛሬ የተደረገውን ያን ያህል አበረታች ያልሆነውን ሂደት በተመለከተ የቀረበላቸውን አንድ ዘገባ አድምጠዋል። ይህንኑ ዘገባ የቡሩንዲን ተቀናቃኝ ወገኖች ለማቀራረብ በወቅቱ የሸምጋይነቱን ሚና የያዙት የቀድሞው የታንዛኒያ ፕሬዚደንት ቤንጃሚን ምካፓ ነበሩ ለመሪዎቹ ያቀረቡት። በዳሬ ሰላሙ የምስራቅ አፍሪቃ ማህበረሰብ አባል ሀገራት ጉባኤ ላይ የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ያልተገኙ ሲሆን እርሳቸውን እንዲወክሉ የውጭ ጉዳዮችና ዓለም አቀፍ ትብብር ሚኒስትራቸውን አላ ኤሜ ኒያሚትዌን ወደ ስብሰባው ልከዋል። እንደሚታወቀው ካለፈው አንድ ዓመት በላይ ወዲህ መቋጫ ባላገኘ ቀውስ ውስጥ የምትገኘው የቡሩንዲ ዜጎች ሰላምና መረጋጋት የሚወርድበትን ቀን ለማየት ጓጉተው በመጠባበቅ ላይ ናቸው። ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እንደሚወዳደሩና ተወዳድረውም አሸነፉ ካሉበት ከሚያዝያና ሐምሌ 2015 ዓ ም ወዲህ በቡሩንዲ በተቀሰቀሰው ቀውስ ከ450 የሚበልጡ ሰዎች ሞተዋል። ብዙዎችም ከመኖሪያ ቀያቸው ተፈናቅለዋል ወይም ተሰደዋል። በቡሩንዲ ተቀናቃኝ ወገኖች መካከል የተፈጠረውን ልዩነት ለማጥበብ ቀደም ሲል በአሩሻ ታንዛኒያ በምስራቅ አፍሪቃ ማህበረሰብ ሸምጋይነት የተካሄዱ ሁለት የውይይት ዙሮች የመንግስት ተቃዋሚዎች የመብት ጥሰት ፈጽመዋል ከሚሏቸው የመንግስት ተወካዮች ጋር በሌላ በኩል ደግሞ የቡሩንዲ መንግስት ፕሬዚደንቱን ከስልጣን ለማውረድ ተሞክሮ በከሸፈ መፈንቅለ መንግስት ሴራ ላይ እጃቸው አለበት ከሚሏቸው ወገኖች ጋር ለመደራደር ባልፈለጉበት ድርጊት ውጤት ሳያስገኙ መቅረታቸው የሚታወስ ነው። በዚህም የተነሳ ብዙዎቹ የቡሩንዲ ዜጎች ከጥቂት ቀናት በፊት የተካሄደው የአንድ ቀኑ የዳሬ ሰላም የምስራቅ አፍሪቃ ማህበረሰብ አባል ሀገራት መሪዎች ጉባኤ ውጤታማ ይሆናል የሚል ተስፋ እንዳልነበራቸው ለዶይቸ ቬለ ገልጸዋል። አፍሪቃውያን የሀገር መሪዎች ለሶስተኛ ጊዜ በስልጣን በሚቆዩበት ህገወጥ ድርጊት ሰበብ የሚፈጠር ውዝግብ ከሚፈቀድላቸው ጊዜ በላይ በስልጣን ለመቆየት እያሉ ህገ መንግስቱን በቀየሩ ፕሬዝደንቶች መፍትሄ እንደማይገኝለት በመዲናይቱ ቡዥንቡራ የሚገኙ አንድ የዩኒቨርሲቲ መምህር አስታውቀዋል። እውነቱን ለመናገር ከጉባኤው ምንም አልጠብቅም። ጉባኤው አወንታዊ ውጤት አያስገኝም። እንደምታውቁት የቡሩንዲ ፕሬዚዳንት በጉባኤው አልተካፈሉም። ወደ ዳሬ ሰላም ጉባኤ የላኩት አንድ ባለስልጣናቸውን ነው። የምስራቅ አፍሪቃ ማህበረሰብ አባል ሀገራት ርዕሳነ ብሔርን ወይም በአጠቃላይ በአፍሪቃ ያሉትን መሪዎች ስንመለከትና አነጋጋሪው ጉዳይ ሶስተኛ የስልጣን ዘመን መሆኑን ስንገነዘብ ለቡሩንዲ ቀውስ መፍትሄ ለማፈላለግ ጥረት የጀመሩት ራሳቸው ሁለተኛ የስልጣን ዘመናቸውን አብቅተው ወደ ሶስተኛ የተሻገሩ ናቸው። ስለዚህ የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛን አሁን የጀመሩትን ሶስተኛ የስልጣን ዘመን እንዲያቋርጡና ስልጣናቸውን እንዲተዉ ለማግባባት አይችሉም። በቡሩንዲ ውዝግብ ላይ የተካሄዱት ያለፉት ሁለት የውይይት ዙሮች ካላንዳች የረባ ውጤት መበተናቸውን እየጠቀሱ በመዲናይቱ የሚገኙ የአንድ መደብር ባለቤትም የቀድሞው የታንዛኒያ ፕሬዝደንት ቤንጃሚን ምካፓ ያቀረቡት ዘገባ ቅር የሚያሰኝ እንደነበር ነው የገለጹት። አስታውሳለሁ። የሸምጋይነቱን ሚና የያዙት ካምፓ በመጨረሻው በአሩሻ ታንዛኒያ በተካሄደው ስብሰባ ላይ በዚያ የተገኙት ተቀናቃኞቹ የቡሩንዲ ቡድኖች የሚሉትን ለማድመጥ ነበረ በዋነኛነት የሄዱት። ግን ሁለቱ ተቀናቃኝ ቡድኖች በአንድ ላይ ተቀምጠው ለመነጋገር እንኳ ፈቃደኛ ባለመሆናቸው ሁኔታዎችን ለማመቻቸት ኃላፊነት የተሰጣቸው እምካምፓ ተልዕኮ ሳይሳካ ቀርቷል እና ተቀናቃኞቹ ወገኖች አሁንም አብረው ቁጭ ብለው ለመነጋገር ፈቃደኛ እስካልሆኑ ድረስ እኒሁ ሸምጋይ ምን አይነት ዘገባ ሊያቀርቡ ይችላሉ በሚል ነበር ራሴን የጠየቅኩት። ይሁን እንጂ የቡሩንዲን የወደፊት እጣ ፈንታ በተመለከተ በአሩሻ ታንዛኒያ የተጀመረው የሰላም ውይይት በሀገሪቱ ሰላምና መረጋጋት ማውረድ የሚቻልበትን መፍትሔ ሊያስገኝ የሚችል ብቸኛው አማራጭ ነው በማለት በሀገሪቱ ብሩህ ጊዜ የሚመጣበትን እለት በተስፋ የሚጠብቁ አንዳንድ የቡሩንዲ ዜጎችም አልጠፉም። ተስፋ አድርጌ ያለው እርግጥ ነው። ቤንጃሚን ካምፓ የቡሩንዲን መንግስትና ተቃዋሚዎችን ለማቀራረብ ባለፉት ጊዜያት ያደረጉት ጥረት አልተሳካላቸውም። ይሁንና በአሁኑ ጊዜ ከምስራቅ አፍሪቃ ማህበረሰብ አባል ሀገራት ርእሳነ ብሄር ጋር በአንድነት ለቡሩንዲ ሰላም የሚያወርድና ቡሩንዲ ለተደቀነባት ማህበራዊና ፖለቲካዊ ቀውስም መፍትሄ የሚያስገኙ አዳዲስ ሀሳቦችን ሊያቀርቡ ይችላሉ ብዬ አምናለሁ። ሌላው የቡዙምቡራ ነዋሪም ተመሳሳይ አመለካከት ነው ያሰማው። በጉባኤው ላይ የተካፈሉት የምስራቅ አፍሪካ ማህበረሰብ አባል ሀገራት መሪዎች በጠቅላላ በሳል ናቸው ብዬ ስለማስብ ደህና ውጤት ይገኛል የሚል ትጽቢት አለኝ። በቡሩንዲ የቀጠለውን ውዝግብ ለማብቃት የሚያስችለውን መፍትሄ በመወያየትና በመመካከር እንደሚያስገኙም አሁን ተስፋ አድርጌያለሁ። ይሁንና ውይይትና ምክክር ብቻውን ለቡሩንዲ ቀውስ መፍትሄ ማስገኘቱን የሚጠራጠሩ ወገኖች የምስራቅ አፍሪቃ ማህበረሰብ አባል ሀገራት መሪዎችና ሸምጋዩ የቀድሞው የታንዛኒያ ፕሬዝደንት ቤንጃሚን እምካፓ በቡሩንዲ ተቀናቃኞች ላይ ጫና ሊያሳርፉ እንደሚገባ ይናገራሉ። ሸምጋዮቹ የቡሩንዲ መንግስትና የተቃዋሚ ቡድኖች መድረክ በምህፃሩ የሴርናድ ተወካዮች በመፍትሄ መሻቱ ድርድር ላይ አብረዋቸው እንዲወያዩ ለማድረግ በእነዚሁ ወገኖች ላይ በአሁኑ ጊዜ ግፊታቸው ሀብታቸውን ማጠናከር አስፈላጊ ይሆናል። የምስራቅ አፍሪቃ ማህበረሰብ አባል ሀገራት ባለፈው ሐሙሱ የዳሬ ሰላም ስብሰባቸው ከአውሮፓ ህብረት ጋር በተደረሰው የንግድ ስምምነት ላይ በሰፊው መክረዋል። በዚሁ ዕለት ታንዛኒያ እንደ ጎርጎሪዮሳውያኑ የዘመን ቀመር የፊታችን ጥቅምት አንድ ቀን 2016 ዓ.ም ተግባራዊ ይሆናል ተብሎ የሚጠበቀውን ስምምነት ለጊዜው እንደማትፈርም አስታውቃለች። ኬንያና ሩዋንዳ ስምምነቱን ቀደም ሲል ፈርመውታል። ይሁንና ስምምነቱን የምስራቅ አፍሪቃ ማህበረሰብ አባል ሀገራት በጠቅላላ እስካልፈረሙት ድረስ ተግባራዊ ሊሆን ስለማይችል የስብሰባው ተሳታፊዎች ሁሉም እንዲፈርሙት በማሳሰብ ስብሰባቸውን አጠናቀዋል።